ሰላም፣ ጤና ይስጥልኝ። የተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች እንደምናምሽታችኋል። የጌታ ጸጋና ምሕረት ይብዛላችሁ እያልን የዛሬውን ፕሮግራማችንን እንጀምራለን። አሁን እንግዲህ ዛሬም እንደ ከዚህ በፊቱ ሁሉ ልዩ ልዩ ዝግጅቶችን ይዘንላችሁ ቀርበናል። በዛሬው ፕሮግራማችን ውስጥ ስለ ራስ ምታት ምንነትና መፍትሔዎቹ የምናይበትን ክፍል ይዘን ቀርበናል። እናንተም አድማጮቻችን እስከ ፍጻሜ ቆይታችሁ ፕሮግራማችንን እንድትከታተሉ ከወዲሁ እንጋብዛችኋለን። ፕሮግራሙን አዘጋጅቼ በማቅረብ እኔ አስራት ፈይሳና በቴክኒኩ አለማየሁ ዳዊት እስከ ፍጻሜ አብረናችሁ ነን። እንግዲህ ወደ ፕሮግራማችን ከማለፋችን በፊት እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም እናመሰግናለን። ስለዚህ ቀን ስለ ሁሉ ተመስገን። ጌታ ሆይ፣ አሁን በምንማረው ትምህርት መጠቀም እንድንችል፣ ሌሎችን መርዳት እንድንችል እንድትረዳን በጌታ በኢየሱስ ስም እንጸልያለን። ስለ ሁሉ እናመሰግናለን። በጌታ በኢየሱስ ስም አሜን። ራስ ምታት በአብዛኛው በራሱ በሽታ ከመሆን ይልቅ የሌላ በሽታ መገለጫ ነው። ብዙ የራስ ምታት አይነቶች ቢኖሩም ሁሉም አንድ የሆነ መለያ ያላቸው ይኸውም ሕመም ማስከተላቸው ነው። አንዳንዶቹ በራስ መን ብቻ ሲቆሙ ሌሎቹ ደግሞ እንደ ማቅለሽለሽና ማስታወክ የመሳሰሉትን ያስከትላሉ። ራስ ምታት በብዛት አደጋ የሌለውና በቀላሉ ልንከላከለው የምንችለው ነገር ነው። አልፎ አልፎ ደግሞ እንደ ማጅራት ገትርና የአይምሮ ካንሰር የመሳሰሉ ከበድ ያሉ በሽታዎች መገለጫ ነው። ራስምታትን ሊያስነሱብን ከሚችሉ መንስኤዎች መካከል ጭንቀት እንቅልፍ ማጣት፣ ጉንፋን፣ የሆርሞኖች ለውጥ በተለይ በሴቶች ላይ፣ አልኮል፣ ሲጋራ፣ ፍርሃት፣ ድብርት የመሳሰሉትን መጥቀስ ይቻላል። አንዳንድ መድኃኒቶችም ራስ ምታትን ሊያስከትሉ ይችላሉ። ራስ ምታት በራሱ በሽታ ሲሆንና የሌላ በሽታ ምልክት ሲሆን በማለት ራስ ምታትን በሁለት አይነት መንገድ ልናየው እንችላለን። ማይግሬን፣ በጭንቀት ምክንያት የሚመጣ ራስ ምታት፣ ከመጠን አለፈ ስራ ጋር ተያይዞ የሚመጣ እንዲሁም ምክንያቱ የማይታወቅለት በማለት ራስ ምታትን እንደ በሽታ ልናየው እንችላለን። ከዚህ ባለፈ ራስ ምታት የተለያዩ የሰውነት ክፍል ኢንፌክሽንን፣ ጭንቅላት ላይ የሚኖር አደጋን፣ የደም ስር ችግሮችን፣ የጭንቅላት ካንሰርን ተከትሎም ሊመጣ ይችላል። ታዲያ ራስምታት መቼ ሊያሰጋን ይገባል ከአንድ ሳምንት በላይ ከቆየ ምንም እንኳን በተደጋጋሚ ማስታገሻ ብንወስድም ከመሻል ይልቅ እየባሰ ከሄደ ለመጀመሪያ ጊዜ ኃይለኛ ራስምታት ሲያመን እድሜያችን ከሀምሳ ዓመት በላይ ከሆንን ከዚህ በፊት የነበረውን አይነት ቀይሮ አዲስ ጸባይ ካመጣ ህመሙ ከየዕለት ኑሯችን የሚያስተጓጉለን ከሆነ ለምሳሌ ስራ ለመስራት የማያስችል አይነት ህመም ካለን ከራስ ምታቱ በተጨማሪ የተለያዩ የበሽታ ምልክቶች ለምሳሌ ከአፍንጫ የሚወጣ ፈሳሽ፣ ሳል፣ የመሳሰሉት ከታዩ ወደ ሆስፒታል ሄደን ዶክተርን ማማከር አለብን። ጭንቀት ምክንያት የሚመጣ ራስ ምታት ምንድን ነው? በሕፃናትም ሆነ በጎልማሶች በብዛት የሚታየው የራስ ምታት አይነት ነው። ህመሙ በጣም የማይጠና ሲሆን ከመውጋት ይልቅ የጭንቅላትን ሁሉንም አካባቢ የሚሸፍን የመጠስጠስ ስሜት አለው። ከዘጠና በላይ የሚሆነው ራስ ምታት በዚህ ስር የሚመደብ ሲሆን ምንም ጉዳት የሌለውና በራሱ ጊዜ የሚጠፋ ነው ፍርሃት፣ ጭንቀት፣ ድካምና ከመሳሰሉት የሰው ልጅ ስሜቶች ጋር ተያይዞ ይመጣል። ትክክለኛ ያልሆነ የሰውነት አቋም፣ በቂ ብርሃን የሌለው የስራ ቦታ፣ ከፍተኛና የሚጮሁ ድምጾችንም ተከትሎ ሊከሰት ይችላል። ምክንያት የሚመጣ ራስ ምታት ምልክቶች ምንድን ናቸው? በሁሉም የጭንቅላት አካባቢ እኩል የሚሰማ በጣም ከባድ ያልሆነ የመጠስጠስ አይነት ህመም ዋና ምልክቱ ነው። በራስ ዙሪያ በጨርቅ ድብን ተደርጎ የመታሰር ወይም የመጨምደድ አይነት ስሜት ሊሰማም ይችላል። የሚያሙና የተኮማተሩ የአንገት ጡንቻዎች፣ እንዲሁም በመንጋጋ አካባቢ የሚኖር የህመም ስሜት አብሮት ይኖራል። ይህ ራስ ምታት በተደጋጋሚ የሚመጣ ሲሆን ከሰዓታት እስከ ቀናት ሊቆይ ይችላል። ምንም እንኳን የህመም መጠኑ እንደየሰው ቢለያይም ቀንቀን የመባባስ አዝማሚያ ቢያሳይም ከሰውነት እንቅስቃሴ ጋር ተያይዞ ብዙ ለውጥ አይታይበትም። ለረጅም ጊዜ የቆየ ከሆነ ትከሻን የመክበድ፣ ቶሎ የመድከም፣ ሀሳብን የማሰባሰብ ችግርና ድብርት ሊያስከትል ይችላል። በሽታ ታዲያ እንዴት ልንከላከለው እንችላለን? የሚያዝናኑና ሊያፍታቱ የሚችሉ የተለያዩ እንቅስቃሴዎችን ማድረግ እንቅልፍና ምግብ ለሁሉም ነገር ቁልፍ ናቸውና የሚበቃንን ያህል መተኛት፣ ተመጣጣኝ ምግብም መመገብ፣ ቀላል ስፖርቶችን መስራት፣ ቡና አለማብዛት፣ እንደ ስራ ሁሉ እረፍትም አስፈላጊ ነውና በስራ መካከል ትንንሽ እረፍቶችን ማድረግ ለብዙ ጊዜ ተቀምጠን የምንሰራ ከሆነ በየመሃሉ እየተነሳን ዞር ዞር እንበል፣ አለያም የምንሰራውን ነገር በመቀየር ሌላ ስራን ጀምር። ይህም ስራችንን ሳናቆም ራሳችንን ለማሳረፍ ጥሩ መፍትሄ ነው። ራስ ምታት በተደጋጋሚ የሚያስቸግረን ከሆነ ከላይ ከተጠቀሱ በተጨማሪ ህመሙ በሚነሳብን ጊዜ ማስታወሻዎችን በመያዝ መቼ፣ እንዴትና ምን እንደሚያስነሳብን በመለየት ጥንቃቄ ማድረግ እንችላለን። ቀላል ራስ ምታት ከሆነና ሌላ ተያያዥ የህመም ስሜቶች ከሌሉት ወደ ሆስፒታል መሄዱ ብዙም አስፈላጊ አይደለም። ትኩረታችን ሊሆን የሚገባው በሽታው ላይ ሳይሆን የበሽታው መንስኤ ላይ ነው። ይህንን ነገር ካላስወገድ ነው በስተቀር ራስ ምታትን ሙሉ ለሙሉ ለማጥፋት ያስቸግራል። ራስ ምታትን የመቀነስ ችሎታ ያላቸው የተለያዩ መድኃኒቶች አሉ። እነዚህን መድኃኒቶች በየጊዜው መውሰድ ግን የራሱ ጉዳት አለው። በተደጋጋሚ በወሰድናቸው ቁጥር መድኃኒቱ ላይ ያለን ጥገኝነት እየጨመረ ይሄዳል። ከዛም አልፎ መውሰድ በምናቆምበት ጊዜ የሚነሳ አይነት ራስ ምታት ልናተርፍ እንችላለን። ማይግሬን ምንድን ነው? ማይግሬን ከፍተኛና በተደጋጋሚ የሚከሰት ራስ ምታት ሲሆን የተለያዩ ምክንያቶችን ተከትሎ የሚነሳና እነዚህም ምክንያቶች ሲወገዱ ደግሞ የሚቀንስ በሽታ ነው። ህመሙ የሚከሰተው አእምሯችን ውስጥ ከሚገኙ የተለያዩ የደም ስሮች መካከል ተለቅ የሚሉት ሲያብጡና ሲሰፉ ነው። የእነዚህ የደም ስሮች እብጠት በዙሪያቸው ከሚገኙ ነርቮች የተለያዩ ንጥረ ነገሮች እንዲለቀቁ ያደርጋል። በሌላ መልኩ ደግሞ እነዚህ የተመረቱ ንጥረ ነገሮች አእምሯችን ለህመም ያለውን ስሜት ከፍ ያደርጉታል። በመሆኑም ለትንሽ የህመም መንስኤ ከፍተኛ የህመም ስሜት እንዲሰማን ያደርጋሉ። በዚህ የሚመጣ ህመምም ወጋ ወጋ የሚያደርግ አይነት ነው ይህ በሽታ ከአርባ አመት በፊት ጀምርና ከስልሳ በላይ ሲሆኑ በተለይ በሴቶች ዘንድ ይቀንሳሉ፣ እስከ መጥፋትም ይደርሳል። በዚህ በሽታ ህጻናት ተጠቂ ሊሆኑ ቢችሉም በብዛት ግን አይታይባቸውም። ይህንን በሽታ በተለያዩ መድኃኒቶችና የአኗኗር ዘይቤዎች ልንቆጣጠረው እንችላለን። የማይግሬን ምልክቶች ምንድን ናቸው? ከፍተኛ የሆነ በተደጋጋሚ የሚነሳና በመሀል እረፍት የሚሰጥ አይነት የራስ ምታት የመጀመሪያው ምልክት ነው። ህመሙ ቀስ በቀስ የሚጨምር ሲሆን፣ ከእንቅልፍ ስንነሳ እያመመን ከሆነ ግን ከፍተኛው የህመም ደረጃ ላይ ልናገኘው እንችላለን። በጭንቅላት ግማሽ ክፍል ብቻ የሚኖር ህመም የተለመደ መገለጫው ሲሆን ከግራ ወደ ቀኝ ወይም በተቃራኒው እያለ በተለያየ ጊዜ የተለያየ ክፍልን ሊያጠቃ ይችላል። ህመሙ ከአራት ሰዓት እስከ ሁለት እና ሶስት ቀናት የሚቆይ ሲሆን ከጭንቅላት እንቅስቃሴ ጋር ተያይዞ ይባባሳል። ሰውነታችንን ሁሉ ከመክበድ ባለፈ ሊያስመልስም ይችላል። በተጨማሪም ለሽታዎች፣ ለድምፅና ለብርሃን ያለን ስሜት ይጨምራል። ህጻናት ላይም ተመሳሳይ ምልክት ሲኖረው የሚቆይበት ጊዜ ግን አጠር ይላል። ይህም ከግማሽ ሰዓት እስከ አንድ ቀን ቢሆን ነው። ራስምታቱ ከመምጣቱ አስቀድሞ የሚታዩ ምልክቶች አሉ። እነዚህ ምልክቶች ሁሉም ህመምተኞች ላይ የሚከሰቱ ባይሆኑም ለሚታዩባቸው ሰዎች ግን ማይግሬን ሊነሳባቸው እንደሆነ ጥሩ ማመላከቻዎች ናቸው። በአማካይ ከአንድ ቀን በፊት በጣም ንቁ የመሆን በአንዳንዶች ላይ ደግሞ ቶሎ የመድከም፣ የመናደድ፣ ጣፋጭ ምግቦችን የመፈለግና የመሳሰሉት ባህሪያቶችን ያሳያሉ። የአይን ብዥታ፣ የእጅ ጣት መጠስጠዝና መደንዘዝ፣ የንግግር መጓተት የመሳሰሉት ምልክቶች ማይግሬን ከመምጣቱ ከጥቂት ደቂቃዎች በፊት ይታያሉ። እነዚህ ምልክቶች ከታዩ በኋላ ማይግሬን ሊከተል ወይም ደግሞ ምንም እንኳ ያልተለመደ ቢሆንም ማይግሬኑ ላይከሰትም ይችላል። አንዳንድ ሰዎች ራስ ምታቱ ሊነሳ እንደሆነ አስቀድመው ያውቃሉ። ማይግሬኑ ከሄደ በኋላም ድካም፣ ቶሎ መናደድ፣ መደበት ብሎም የተለያዩ የቆዳ ክፍሎችን መበለጽ ሊስተዋል ይችላል። ሬን መንስኤዎች ምንድን ናቸው? ከ ሀምሳ በመቶ በላይ የሚሆኑ በማይግሬን የተያዙ ህመምተኞች ከቤተሰቦቻቸው ይወርሱታል። ስለዚህ በቤተሰብሽ ውስጥ የማይግሬን በሽተኛ ካለ በተለይ ደግሞ እናት፣ አባት፣ እህት፣ ወንድም በዚህ በሽታ ተጠቂ ከሆኑ አንችን በበሽታው ተጠቂ የመሆን እድልሽ ይጨምራል። በሽታው ከተለያዩ ሆርሞኖች ጋር ተያያዥነት ስላለው ሴት መሆንም በራሱም በበሽታው የመጠቃት እድልን በትንሹ ይጨምራል። ማይግሬንን የሚቀሰቅሱ ምክንያቶች ምንድን ናቸው? የተለያዩ በሽታዎች በተለያዩ ምክንያቶች እንደሚነሱ ሁሉ ማይግሬንም የራሱ ቀስቃሽ ምክንያቶች አሉት። ከነዚህ መካከል ብዙ ጊዜ የሚጠቀሰው ጭንቀት ነው። ጭንቀት በራሱ ራስ ምታትን የሚያመጣ ሲሆን፣ ማይግሬን ላለበት ሰው ግን ዋና ቀስቃሹ ነው። ረሃብ፣ የፈሳሽ ምግብ ብቻ ተመጋቢ መሆን፣ ወይም የተዘበራረቀ የምግብ ፕሮግራም በሽታውን ሊያባብሱ ይችላሉ። የአልኮል መጠጦች፣ ጎምጣጣ ምግቦች የመሳሰሉት በሽታውን ያስነሳሉ። ብዙ ወይም ትንሽ እንቅልፍ፣ የአየር ሙቀት ለውጦች፣ ኃይለኛ ሽታ፣ ፀሐይ፣ ከፍተኛ ድምፆች በሽታውን ከሚያስነሱ ምክንያቶች ጥቂቶቹ ናቸው። በሴቶች በኩል ደግሞ የወር አበባ ዑደትን ተከትለው የሚጨምሩና የሚቀንሱ የሴት ሆርሞኖች ይህንን በሽታ ያባብሱታል። በተለይ የወር አበባሽ በሚመጣበት ጊዜ በሽታው ከድሮ በበለጠ ይጨምራል። ስለዚህም አንዲት ሴት ስታረጥ የማይግሬን በሽታዋ ከመቀነስ አልፎ ሊጠፋም ይችላል። እርግዝናም የራሱ የሆነ ለውጥ ያስከትላል። ማይግሬንን እንዴት እንከላከል? ማይግሬን የሚከሰትባቸውን ጊዜያት ለመቀነስ የተለያዩ ነገሮችን ማድረግ ትችያለሽ። በሽታውን ምን እንደሚያስነሳብሽ ለይተሽ ማወቅና ከእነዚህ ነገሮች ራስሽን መጠበቅ የመጀመሪያውና ዋናው ተግባርሽ ሊሆን ይገባል። ራስ ምታቱ በሚጀምርሽ ጊዜ መቼ እንደጀመረሽ፣ ህመሙ ኃይለኛ ወይስ ለዘብ ያለ እንደነበር፣ መድኃኒት ወስደሽ ከሆነ የወሰድሽው መድኃኒትና ሌሎች ምክንያቶችን በመጻፍና በተለያዩ ጊዜያት የወሰድሻቸውን ማስታወሻዎች በማመሳከር ምክንያቶቹን በቀላሉ ማወቅ ትችያለሽ። ከዚህ በተጨማሪ የአኗኗር ዘይቤሽን መቃኘት ተገቢ ነው። ጭንቀትን ማስወገድ፣ ምግብ በሰዓቱ መብላት፣ እንቅልፍ በልኩ መተኛት፣ አልኮል መጠጦችን ማስወገድና ከላይ የተጠቀሱ ምግቦችን ባለመብላት ራስ ምታቱን መቀነስ ትችያለሽ። የተለያዩ ረጋ ያሉ የሰውነት እንቅስቃሴዎቹን መስራትና ራስን ማዝናናት እጅግ ሊረዳሽ ይችላል። ራስምታቱ ከጀመረ በኋላስ ምን ማድረግ ይቻላል? አንዴ ራስምታቱ ከጀመረም በኋላ መድኃኒት በመውሰድ ጸጥና ጨለም ያለ ቦታ ላይ እረፍት ማድረግ ነው። ቀዝቃዛ ነገር ለምሳሌ በፎጣ የተጠቀለለ በረዶ ግንባር ላይ ማድረግ እንዲሁም ቡና በመጠኑ መጠጣት ሊረዳን ይችላል። ነገር ግን መድኃኒት መውሰድ ከመጀመርሽ በፊት ሐኪምን ማማከር እጅግ አስፈላጊ ነው። ኢየሱስ ክርስቶስን ትንሣኤ ሁልጊዜ ማሰባችን እጅግ አስፈላጊ የሕይወታችን ክፍል ነው። ምክንያቱም በርሱ ከሞት መነሳት ብዙ ድሎችን አግኝተናልና። ውድቴ ሆይ ይህንን በሚገባ መገንዘብ በሕይወትሽ በድል ለመኖር ይጠቅምሻል። ስለዚህ ዛሬና የሚመጣው ሳምንት በዚህ ርዕሰ ጉዳይ ላይ እንነጋገራለን። በዚህ ርዕስ ላይ ጥያቄም ሆነ ተጨማሪ አስተያየት ካለሽ በአድራሻችን ብትጽፊልን ይደርሰናል። እኛም ተጨማሪ ማብራሪያዎችን ባድራሻሽ ልንልክልሽ እንችላለን። ነገር ግን ሁል ጊዜ ስትጽፊልን ያንቺን አድራሻም በሚገባ መጻፍሽን አትዘንጊ። ወይም ዘውትር በስራ ሰዓት በስልክ ቁጥራችንን በመደወል ልታነጋግሪን ትችያለሽ። በአንደኛው ቆሮንቶስ ምዕራፍ 15 ከቁጥር 4 እስከ 9 ላይ እኔ ደግሞ የተቀበልሁትን ከሁሉ በፊት አሳልፌ ሰጠኋችሁ፣ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረም፣ መጽሐፍም እንደሚል በሶስተኛው ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12ቱ፣ ከዚያ በኋላም ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙቱ እስካሁን አሉ አንዳንዶች ግን አንቀላፍተዋል። ከዚህም በኋላ ለያዕቆብ፣ በኋላም ለሐዋርያት ሁሉ ታየ። ከሁሉም በኋላ እንደ ጭንጋፍ ለመሆን ለእኔ ደግሞ ታየኝ። እኔ ከሐዋርያት ሁሉ የማንስነኝና የእግዚአብሔርን ቤተ ክርስቲያን ስላሳደድሁ ሐዋርያ ተብዬ ልጠራ የማይገባኝ፣ ነገር ግን በእግዚአብሔር ጸጋ የሆን እኔ ነኝ። ለእኔም የተሰጠኝ ጸጋው ከንቱ አልነበረም። ከሁላቸው ይልቅ ግን ደከምኩ፣ ዳሩ ግን ከኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም ይላል። ስለ ትንሣኤ እውነተኛነት ሐዋርያው ጳውሎስ መልእክቱን በጻፈበት ወቅት በሕይወት የነበሩ ምስክሮች እንዳሉና ከሞት በተነሳ ማንነቱ ጌታን ካዩት መካከል አንዳንዶቹንም ስም መጥቀሱ በቂ ነው። ምስክር አድርጎ ያቀረባቸው ሰዎች ራሳቸው በጣም ጠቃሚ ሚና አላቸው። ጴጥሮስ ተስፋ ሞቶ ከሦስት ዓመታት በላይ ትቶት ወደ ነበረው አሳ ማጥመድ ሥራ ተመለሰ። ኋላ ደግሞ ሕይወቱን በሰማዕትነት እስኪሰጥ ድረስ የትንሣኤው ምስክር መሆኑ የተረጋገጠለት ሰው ነበር። የሐዋርያት ሥራ ምዕራፍ ሁለትን ስንመለከት መንፈስ ቅዱስ በወረደበት ዕለት ያደረገው ንግግር የተመሠረተው በትንሣኤው ላይ ነበረ። ዳዊት ይህ እንደሚሆን አስቀድሞ በነብይነቱ ተናግሯል። ይህን ክርስቶስን እግዚአብሔር ከሞት አስነስቶታል፣ እኛ ሁላችንም ምስክሮች ነን። መንፈስ ቅዱስንም የላከልን እርሱ ነው። ሞት ሊይዘው አልቻለም ይላል። ስብከቱ የተመሰረተው ትንሣኤው ላይ ነበር። በሁለተኛ ደረጃ ያስቀመጠው ምስክር የማርያም የጌታ እናትና የዮሴፍ ልጅ የነበረው በአንድ በኩል የጌታ ወንድም የነበረው በመጀመሪያ በኢየሱስ ጌትነት የማያምን በኋላ ግን ከማመንም በላይ የጌታ ኢየሱስ ባሪያ ብሎ መልእክት የጻፈው ከመጀመሪያቱ የኢየሩሳሌም ቤተክርስቲያን መሪዎች አንዱ የነበረው ሐዋርያው ያዕቆብ ነበር። የርሱ ምስክርነትም እንዲሁ አስፈላጊ ነው። ዮሐንስ ምዕራፍ 7 ቁጥር 2 እስከ ስድስት ላይ የአይሁድም ዳስ በዓል ቀርቦ ነበር። እንግዲህ ወንድሞቹ ደቀ መዛሙርት ደግሞ የምታደርገውን ስራ እንዲያዩ ከዚህ ተነሳና ወደ ይሁዳ ሂድ፣ ራሱ ሊገለጥ እየፈለገ በስውር የሚሰራ የለምና፣ እነዚህን ብታደርግ ራስህን ለዓለም ግለጥ አሉት። ወንድሞቹ እንኳ አላመኑበትም ነበርና ይላል እንደ ብሉ ኪዳን ህግ እነዚህ ሁለት ምስክሮች በቂ ነበሩ ነገር ግን ጳውሎስ የምስክሮቹን ቁጥር ወደ አምስት መቶ ከፍ አደረገው ከነዚህ አምስት መቶ ሰዎች መካከል ይህ የጳውሎስ መልእክት በተጻፈበት ወቅት ከሞት የተነሳውን ጌታ በዓይናቸው የተመለከቱ ሰዎች በህይወት ነበሩ ካስፈለገ ማነጋገር ይቻላል ነበር የሚላቸው ስለ ትንሳኤው እርግጠኝነት ይህንን ያህል ከተነጋገርን ትንሣኤው ያስገኘልንን ድሎች ደግሞ እንመልከት። እነዚህን ቁጥራቸው በርካታ የሆኑትን ድሎች በሦስት ክፍል ከፍለን እንመለከታለን፦ ባለፈው ሕይወታችን፣ በአሁኑ ሕይወታችን፣ እንዲሁም በሚመጣው ሕይወታችን ያስከተላቸውን ውጤቶች በመጀመሪያ ያለፈውን ሕይወታችንን ሕይወታችንን በተመለከተ አንድ ሰው ጌታን ካልተቀበለ አማኞች የበፊቱ ሕይወታችን በሚሉት የሕይወታቸው ክፍል ውስጥ ይገኛል። ይህ ሕይወት የሰው ልጆች ከእግዚአብሔር አንጻር በጠላትነት የቆሙበት ጊዜ ነው። አንዳንዶች አውቀው፣ ሌሎች ደግሞ ታውረው። ይህ ጠላትነት በእግዚአብሔርና በሰው ልጆች መካከል የተፈጠረው በኃጢአት አማካኝነት ነው። የሰው ልጅ ከኃጢአቱ የተነሳ ብዙ ችግሮች ደርሰውበታል። ነገር ግን ችግሮቹ በሙሉ ከእግዚአብሔር ጋር በነበረው ጠላትነት ሊጠቃለሉ ይችላሉ። ከነዚህ ችግሮች መካከል ደግሞ ከፍተኛውን ስፍራ የሚይዘው ካልተጨነቀና ከቁጥጥር ውጪ የሆነ ችግር ካልገጠመው በስተቀር ከእርሱ በላይ የሆነ አካል እንዳለ ማሰብ እንኳን አለመፈለጉ አንዱ ነው። በሌላ አነጋገር ለእግዚአብሔርና ለጉዳዩ ስፍራ አይሰጥም። ትምህርቱ አልተጠናቀቀም፣ ሳምንት ይቀጥላል። እንዴት፣ የተወደዳችሁ አድማጮች ለዛሬ ያልነውን ወደ ማጠቃለሉ ደርሰናል። አድራሻችን የምስራች ድምጽ መገናኛ ዘዴዎች ተስፋ ለሴቶች የሬዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። ሳምንት በተመሳሳይ ፕሮግራም እስከምንገናኝ በሰላም እደሩ።